Voice of America. የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ የዓለም ሰላም አስከባሪ ተልእኮ ምስረታ ሰባተኛ ዓመትን ዘንድሮ ያከበሩት አፍሪካ ውስጥ ነው። የምዕራብ አፍሪካዊቱ ሀገር ማሊ ሚኑስማ በሚል አህጽሮት ቃል የሚጠራው የመንግስታቱ ድርጅት ኃይል የሚገኝባት ሀገር ስትሆን ተልእኮውን ለማጠናከር እንደሚሰሩ ዋና ጸሐፊው ቃል ገብተዋል። በዓለም ዙሪያ ግዳጅ ላይ ሳሉ በተገደሉ የድርጅቱ ወታደሮች ቁጥር እጅግ አቻ የሌለውን ሚኑስ ማን ይበልጥ ለማጎልበት እንዲቻል ጉተሬሽ የድጋፍ ጥሪ አሰምተዋል። ብራም ፓስት ሚዩኒስ ከባማኮ ያጠናቀረው ዘገባ አለ። ሰለሞን አባቴ ያቀርበዋል። ግንቦት 21 ዓለም አቀፍ የሰማያዊ ቆብ ቀን ተብሎ ይታወቃል። ስለ ሰላም ቆመው ስለ ሰላም የወደቁ የዓለም አቃቢያነ ሰላም ወንዶችና ሴቶችን ለማሰብ ጀብዱና ተጋድሏቸውን ለመዘከርና ለማክበርም በተባበሩት መንግሥታት ድርጅት የተደነገገ ቀን ነው። እናም የዘንድሮውን ዕለት ለማክበር ጠቅላይ ጸሐፊ አንቶኒዮ ጉቴሬሽ ባማኮ የገቡ ጊዜ የመንግሥታቱ ድርጅት ቤተሰብ በመላ ግልብጥ ብሎ ወጥቶ ተቀበላቸው ማሊ የዓለም ልዑካን የነበሩ አንድ መቶ ሰባ ሁለት ሰዎች የተገደሉባት አገር ነች። ከመካከላቸው መቶው ባለሰማያዊ ቆብ ወታደሮች ነበሩ። የመንግሥታቱ ድርጅት ከተሰማራበት ሁሉ እንዲህ ዐይነት የበረታ ጉዳት በየትኛውም የምድር ጠርዝ አልደረሰበትም። ማሊ ዐሥራ ሦስት ሺህ አምስት መቶ የተባበሩት መንግሥታት ድርጅት ወታደሮችን ለግዳጅ ተቀብላለች። በተጨማሪ ፈረንሳይ ለባርሃኔ ዘመቻዋ ያሰማራቻቸው ወታደሮች አሏት። የአውሮፓ ኅብረት ደግሞ የማሊን ወታደሮችና አጋዥ ክፍሎች ያሰለጥናል። ቡድን አምስት ወይም ጂ ፋይቭ ተብለው የሚጠሩት ማሊ፣ ኒጀር፣ ቡርኪና ፋሶ፣ ቻድና ሞሪታንያ ደግሞ የራሳቸው የአካባቢው ጸጥታ አስከባሪ ኃይል አላቸው። ማሊ እምብርት ላይ የሚገኘውን የጂ5 ጠቅላይ እዝ ለመጎብኘት አንቶኒዮ ጉቴሬዥ ሰሞኑን ጎራ ብለው ነበር። የመንግሥታቱ ድርጅት ዋና ጸሐፊ ጉብኝታቸውን ባጠናቀቁ ጊዜ ለጂ5 የፈጠነ ዓለም አቀፍ የገንዘብ ድጋፍ እንዲደርስ ጠይቀዋል። የድርጅታቸው ኃይል የተሰጠው ግዳጅ ሳህል አውራጃ ውስጥ ሽብርተኛ ንቅናቄዎችንና የተደራጀ ወንጀልን መዋጋት እንዲሁም ሲቪሉን ሕዝብ ከጥቃት መጠበቅ መሆኑን ለጋዜጠኞች የተናገሩት ጉቴሬሽ የኪሳቸው ነገር ግን በጣም አንገራጋሪ እንደሆነም አሳብቀዋል። የማሊ ጠቅላይ ሚኒስትር ሱሜሉ ቡቤዬ ማይጋ ናቸው። ጦራቸውን እየጎበኙ ሳሉ የክብር ዘቡ ሰላምታ የሚሰጣቸው ምንም እንኳ የማሊ የራሷ ወታደሮች ሰፈሩን ለማተራመስ ይንቀሳቀሳሉ ከሚባሉት ኃይሎች ጋር እየተዋጉ ቢሆንም የተሻለ ትጥቅ፣ ረቀቅ ያለ መሳሪያ፣ ጠርቀም ያለ ደመወዝ ሊደርሱላቸው ይገባል። እስከዚያው ግን ማሊ ዳር ድንበሯን ለማስከበር ሕዝቧንም ለመጠበቅ አጋዥ የሆኑት የውጭ ኃይሎች ጫማ እየረገጣት ይቆያል። እነዚያ ባዕዳን ጦሮች ታዲያ በተለይ ደግሞ የመንግሥታቱ ድርጅት የማሊ ልዑካን የራሳቸውን ደህንነት ለመጠበቅ የሚያስችሏቸውን እርምጃዎች እያጠናከሩ እንደሚቀጥሉ ጉቴሬሽ አስታውቀዋል። የመንግሥታቱ ድርጅት የማሊ ተልዕኮ ሚኑስማ የሰፈረበት የቲምቦክቶ አየር ጣቢያ ባለፈው ሚያዝያ ውስጥ ድንገት በተከፈተበት አስደንጋጭ ጥቃት መመታቱ ወታደሮቹ ምን ያህል ለአደጋ የተጋለጡ እንደሆኑ ማስታወሻ ሰጥቶናል ብለዋል አንቶኒዮ ጉቴሬሽ ኦ ሜምቶን ስት ኤቪደን ኪል ኑ ፎ የተባበሩት መንግሥታት ድርጅት ባማኮ ውስጥ ጥብቅ የሆነ የቅኝት ሥርዓቶችን ይዘረጋል። የተራቀቁ የማስጠንቀቂያ መዋቅሮችንና በሀገሪቱ ሰሜን በሚገኙ አንዳንድ የጦር ሰፈሮች ውስጥ ራዳሮች ይተከላሉ። ቦምቦችንና የተቀበሩ ፈንጂዎችን ለማደንም አነፍናፊ ውሾች እንዲሰማሩ ይደረጋል። የአካባቢ ቅኝትና የአደጋ ማስጠንቀቂያ የተጠናከሩ ሥልጠናዎች ይሰጣሉ። ተራራ ሸንተረሩን ለመጠበቅና ተቆጣጥሮ ለመቆየት የሚያስችሉ በርካታ ዘመቻዎችም ይካሄዳሉ። እና ይህ በቂ ይሆናል። ብዙ እንግዲህ የሚወሰነው ለማሊ ለሚኑስማና ለጂ ፋይቭ የሳህል ኃይል ከዓለም አቀፍ ድጋፍ ከሚገኘው የገንዘብ መጠን ይሆናል። አሁን እጅግ የከፋው የካዝና መመናመን ለወደፊቱ የከበዱ ችግሮችን የደገሰ ነው። ማሊ ብትወድቅና ብትሰባበር ስብርባሪዋና ፍንጥር ጣሪዋ መከራን የሚዘራው ለማሊ ጎረቤቶች ብቻ ሳይሆን አሉ ጉቴሬሽ። መዘዙ ከሳህል እስከ መላ ሜዲቴራንያን ክልልና ዘልቆም ወደ አውሮፓ ጠልቆ የሚጎዳ ይሆናል። ሽብር ፈጠራ ሽብር ፈጥሮ በግርግሩ ውስጥ ከመተራመስ ይልቅ የሽብርተኝነትን ችግር ከጽንሱ መከላከል ይበጃል ሲሉ መክረዋል የተባበሩት መንግሥታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ።